የወጣቶች ዓለም ዶክተር ምስክር ካሳሁን በቅርቡ የስራውን ዓለም የተቀላቀለች የጠቅላላ ሐኪም ባለሙያ ናት። እንዲሁም ጊፍ ሶሳይቲ ኢትዮጵያ የተባለውን የእርዳታ ድርጅት ከመሰረቱት አንዷና የድርጅቱ ስራ አስኪያጅ ናት። ዋናው የድርጅቱ ዓላማ የበጎ ፈቃደኝነትን ማበረታታት ነው። የበጎ ፈቃደኝነትን ደግሞ እየተበረታታ ጎን ለጎን ህብረተሰቡ ላይ ያሉትን ችግሮች ለመቅረፍ የሚሞክር ድርጅት ነው እና በአንድ ድንጋይ ሁለት ወፍ እንዲሆን ተብሎ የታሰበ ማለት ነው። እኛ በከረንትሊ ኢትዮጵያ ውስጥ ያለው የከፈትነው ሰዎች ዶክተሮች ስለሆነ ከጤናው ዘርፍ እንጀምር። ጤናው ላይም ደግሞ ትልቅ ክፍተት ስላለ ነጻ ህክምና በመስጠት የሚጀመር ነው ግን ሰፊ ነው። በጎ ፈቃደኝነት ሁሉንም የሚነካ ስለሆነ ሌሎች ነምፕሮፊት ኦርጋናይዜሽኖችን ወይም ደግሞ ሌሎች የእርዳታ ድርጅቶችን የማገናኘት ስራ፣ እነሱን የማጎልበት፣ እየሰሩ ያሉትን ስራ የማጠናከር ስራ። ስለዚህ እንደዚህ ነው የሚሰራው ድርጅቶች ድርጅቱ ከተመሰረተ ገና ዘጠነኛ ወሩ ነው። ይህንንም ለመመስረት ለምስክር አርአያ የሆናት ካናዳ ውስጥ ከአራት አመት በፊት የተመሰረተ አንድ ድርጅት ነው። እሷም ሌሎች ወጣቶችን ማማከር ጀመረች። ከነዚህ አንዱ የጊፍት ሶሳይቲ ኢትዮጵያን አብሮ የመሰረተውና ና የፕሮግራም ዳይሬክተር የሆነው ዶክተር ዮናታን ገብሩ ነው። ካሪም አሊባይ ከሚባለው ጊፍት ሶሳይቲ ካናዳ ውስጥ ሲኢኦ ሆኖ ካለው ሰው ጋር ኮንታክት ነበራት። ና ይህንን ሀሳብ አቀረበላት። ስለ ጊቭ ነገራት እና ይህንን ሀሳብ ይዘው መጣች ኔጋ አንድ ቀን ተገናኝተን ስለዚህ ይህን ነገር ይህን ቻፕተር ኢትዮጵያ ውስጥ ብንከፍተውስ የሚል ዲስካሽን ነበረን እና ተመካከርን የናሳ ከዛ እዛ ላሉትም እኛም እዚህ ብንከፍተውስ በኢትዮጵያ አዲስ ቻፕተር ብንከፍተስ በዚህ ጉዳይ አልናቸው እነሱም በጣም ሰፖርቲቭ እና ደስተኛ ነበሩ ለነበረው ነገር እኛ ተሯሩጠን እዚህ ያለውን ከፍተን ወደ ስራ ገባን እና የመጀመሪያ ኢቨንታችን አዘጋጅተን ስራ አስጀመር ነው ማለት ነው። ስለዚህ እነሱም ድጋፍ ያደርጉላችኋል ማለት ነው? ማለት የፋይናንስ ድጋፍ? የፋይናንስ ድጋፍ የለውም። ሜይንሊ ሜንቶርሺፕ እና ያው የተለያዩ ሊደርሺፕ ዳይሬክሽኖችን፣ ምክሮችን እና የተለያዩ ኔትወርኮችን ነው ሰፖርት የሚያደርጉት። የተወሰኑ ኢቨንቶች ላይ የሚጓደሉ የማይነር የሆኑ ነገሮች ካሉ በተወሰነ መልኩ አስተባስቡ እሱ ራሱ ካሪማሊባይል የካናዳው መስራቹ የተወሰኑ የሚልታቸው ነገሮች ይኖራሉ። ሜይንሊ ሰፖርት ያለው በሜንቶርሽፕ እና ሊደርሽፕ ጋይዳንስ ነው። የሀያ አምስት አመቷ ዶክተር ምስክር በዚህ አጭር ጊዜ ውስጥ በርካታ በጎ ፈቃደኞችን ድርጅቱ ኢትዮጵያ ውስጥ ማሰባሰብ እንደቻለም ትናገራለች። ኦርጋናይዜሽን ውስጥ እንደ ስታፍ ሆኖ እየሰራ ያለ ቮለንቲር ቢሆንም ወደ አስራ አምስት እንሆናለን። በጎ ፈቃደኛ ደግሞ መጥተው የሚያክሙልን እርዳታውን የሚሰጡልን ደግሞ ከሶስት መቶ በላይ የሚሆኑ እስካሁን አሉን። ነገር ግን እስከ ስድስት መቶ ሰው ሪች ማድረግ እንችላለን ቮለንቲሮች አሉን። ከዛ ውስጥ እስካሁን የተጠቀምባቸው ሶስት መቶዎቹን ያህል ነው። እስካሁን ለምን ያህል ሰው ድጋፍ ለመስጠት ይችላቸዋል? እንግዲህ ባለፉት ዘጠኝ ወር ውስጥ እስካሁን አንድ ሺ ሶስት መቶ ከሚሆኑ በላይ ሰዎች ነጻ ህክምና ሰጥተናል። ወደ ስድስት የሚሆኑ ፕሮግራሞች ነበሩ። በቀን ውስጥ ጥሪ ሁለት መቶ ሶስት መቶ ሰው የሚታከምባቸው ፕሮግራሞች ማለት ነው። እዛ ውስጥ ህፃናት አሉ፣ ሴቶች አሉ፣ ወንዶች አረጋውያን፣ ሁሉም አይነት ህክምና ስለሚሰጥ ሁሉንም የእድሜ አይነት ያካተተ ያን ያህል ሰው ለማከም ችለናል። ዶክተር ማርያማዊት ሰለሞን ይህንን የበጎ አድራጊ ድርጅት ከተቀላቀለች አራት ወር ሆናት። በአሁኑ ሰዓት በሐኪምነት ለማገልገል ፈቃዷን እየተጠባበቀች ስለሆነ በጊፍ ሶሳይቲ ኢትዮጵያ ውስጥ በጎ ፈቃደኞችን በማስተባበር ስራ ላይ ብቻ ትሰራለች። ፕሮግራሞች በሚኖሩ ጊዜ ማስታወቂያዎችን በማውጣት የተለያዩ ሙያ ላይ የሚገኙ በተለይ ደግሞ የጤና ባለሙያዎችን እንዲመጡ እንዲመዘገቡ ማድረግ ከተመዘገቡ በኋላ የሚሰሩትን ስራ በመግለጽ መቼ መምጣት እንዳለባቸው፣ ምን ምን ማድረግ እንዳለባቸው በመግለጽ በቦታው ላይ እንዲገኙ የማድረግ ስራ ነው የሚሰራው። በእኛ አቅም እዛ ጋር መታከም የሚችሉትን ሰዎች እንዲታከሙ ዕድል እናመቻቻለን። ከእኛ አቅም በላይ ሆኑት ደግሞ አብረውን የሚሰሩ ተርሻ የሆነው ሶስተኛ ደረጃ ሆስፒታሎች አሉ ሪፈራል ሆስፒታሎች ወደ እነዛ ሪፈር በማለት ተጨማሪ ህክምና ያገኛሉ ማለት ነው። የሀያ ስድስት አመቷ ወጣት ሐኪም በአሁኑ ሰዓት የገቢ ምንጭ ባይኖራትም የስራ ፍቃድ እስክታገኝ ድረስ በበጎ ፍቃደኝነት ሌሎችን በነፃ መርዳት መቻሏ በጣም ያስደስታታል። በእውነቱ በቃላት የሚገለጽ አይመስለኝም። በጣም ታላቅ ስሜት ነው። ቀኑ አልቆ ድካም አይደለም ይሰማኝ። ብዙ ስራ ሰርተን መጨረሻ ላይ ግን ተደስተን ነው የምንሄደው። የምናገኘው እርካታ ብቻ ሳይሆን ምታክሞ የሚወጣው ሰው ምርቃት ኢቨን፣ ለስራ ብሎ የሚመጣው ሰው ተደስቶ ነው የሚወጣው። ና ይሄ እውነት ቃል የለኝም። በጣም አስደሳች ነገር ነው እና ትልቅ ስራ እየሰራን እንዳለ አይነት ስሜት ይሰማል። ያው ትንሽ ጅማሬ ነው፣ ነገር ግን ብዙ የምንጠቅመው ሰውም ስላለ ከዚህ በኋላም ትልቅ ደረጃ የሚደርስ ነው ብዬ አስባለሁ። ህክምና መማር የድሮም ምኞትሽ ነበር ያው ሁለተኛ ደረጃ ከደረስኩ በኋላ ነው የወሰንኩት፣ ከአስራ አንደኛ ክፍል በኋላ እና በጣም ወድጃው ነው የተማርኩት። እንግዲህ ያው የግድ በዚህ በጤናው ወይም ነጻ ሕክምና መስጠቱ ላይም ባይሆን ሌሎች ወጣቶች ለምን በዚህ በበጎ አድራጎት ስራ መሳተፍ አለባቸው? ታያለሽ እንዳልኩት በጣም ታላቅ ስሜት ነው ያለው። አብዛኛውን ጊዜ የምንጠይቀው ጥያቄ መጨረሻ ላይ ምን አገኝበታለሁ የሚል ነው እና በፋይናንሻል የሚታይ ታንጀብል የሆነ ነገር ላናገኝ እንችላለን። ይሄን ይሄን እያየ ነው ብዙ ሰው የሚሸሻው። ነገር ግን እሱም ብቻ አደለ ማሰብ ያለብን። በጣም ታላቅ የሆነ የመንፈስ እርካታን የሚያመጣ ስራ ነው፣ ውስጥ ሰላም ይሰጣል። ያው በዚህ መንገድ ብናየው የተሻለ ነገር እንሰራለን ብዬ አስባለሁ። እውነት ለመናገር አሁን እንደምናስበው አይደለም። አብዛኛው ሰው ፍላጎት አለው፣ ጊዜውን ጉልበቱን ሰጥቶ ማገልገል ግን መንገዱ የጠፋበት ይመስለኛል። መንገዱን ካሳየነው እዚህ ስራ ውስጥ ይገባል ብዬ አስባለሁ። ዶክተር ዮናታን በአንጻሩ መደበኛ ስራ አለው። የሀያ ስምንት ዓመቱ ወጣት ሐኪም አዲስ አበባ ውስጥ በሚገኘው የቅዱስ ጴጥሮስ ሆስፒታል የቀዶ ህክምና ክፍል ውስጥ ይሰራል። በትርፍ ጊዜው ደግሞ በጊፍ ሶሳይቲ ኢትዮጵያ ስራዎች በአግባቡ እንዲፈጸሙ ያመቻቻል። ከምንጠይቀው በላይ የሚሆኑ ቮለንቲሮች ሊመጡ ህክምናው ሰርቪሱን ለመስጠት እነሱን ማኔጅ ማድረግ እና ኮኦርዲኔት ማድረግ ስራው ስሙዝሊ ተከናውኖ ሰክሰስፉል የሆነ ኢቨንት ወይም ፕሮጀክት እንዲሆን ፋሲሊቴት ማድረግና መከታተል ነው። ሜይን ሮል ከምናው ላይ ብዙ አደለም የምንሰራው። የጊፍ ሶሳይቲ ኢትዮጵያ አብዛኞቹ አባላት ወይም በጎ ፍቃደኞች ሴቶች ናቸው የሚል ነገር ሰምቻለሁ። ና እንዴት ነው ይበልጥ ወንዶች እንዲሳተፉ ማበረታታት የሚቻለው? አው ስንጀምረውና ባለን ኔትወርክ በምንተዋወቅ ሰዎች እዚህ ላይ ሞር ኢንትረስት አላቸው ብለን ባሰብናቸው ልጆች ነበር ተጠራርተን እያሰፋን የመጣን የነበረው ቲሙን እና ከጊዜ ወደ ጊዜ ግን እኛ ምስል ኖቲስ እያደረግን የሴቶች ቁጥር ብቻ በጣም እየጨመረ የወንዶቹ ትንሽ ባለበት መሆን ወይም ደግሞ የመቀነስ ነገር ስለነበረው እሱን የተናውም ሞሮፍ ወንዶቹም ኢንጌጅድ እንዲሆኑ በየኢቨንቶቻችን ቮለንቲር ሆነው ክሊኒካል ሰርቪሱ እንዲሰጡ ከሚመጡት ባለሙያዎች ውስጥም ወደዚህኛውም ወደ ኢቨንት ፕላኒንጉና ማኔጅመንት ቲሙም እንዲቀላቀሉን

ጥረት እያደረግን ነው። እኛ ወጣት ሐኪሞቹ ወደፊት ነጻ ሕክምና አገልግሎት ከመስጠት ባሻገር በተለያዩ የማህበራዊ ጉዳዮችን የሚዳስሱ ዘርፎች ላይ መስራት እንደሚፈልጉ ይናገራሉ። እዚህ ላይ ኢንጂነሮችንም፣ ሎየሮችን፣ ማርኬቲንግ፣ ቢዝነስ፣ አይቲ ላይ የሚሰሩ ሰዎችን በሙሉ ኢንቫይት አድርገን በእነሱ በኩል ምን አይነት ቮለንተሪ ፕሮጀክቶች በቮለንቲር ቤዝድ በሆነ መንገድ ሊሰሩ የሚችሉ እና ሶሻል ኢምፓክት ሊያመጡ የሚችሉ ፕሮጀክቶች መሰራት ይችላሉ የሚሉትን ነገር ነድፈን ወደ ስራ ለማስገባትና ከሜዲስንም ወጣ ብሎ ሌሎች ሶሻል ቻሌንጆችንም ለመፍታትና የተወሰን ነገር በገንዘብ መዋጮ ሊሆን ይችላል፣ አስቤዛ በመግዛት ሊሆን ይችላል። ሁሉም አድሬስ ሊደረግበት የሚችልበትን ፕላትፎርም መፍጠር ነው ሜይንሊ ሎንግተርም ፕላናችን። ሌላው እቅዳቸው ደግሞ ከአዲስ አበባ ውጪ። እስካሁን አልሰራንም አዲስ አበባ ላይ ነው የተኮር ነው ያው ገና አሁን መጀመራችን ስለሆነ ከዛ በኋላ ግን እየወጣን ወደ ሌሎች ቦታዎችን መስራት እናስባለን። እንደውም ከአዲስ አበባ በላይ በጣም ብዙ ችግር ያለባቸው ክልሎችም ከተሞችም ስላሉ እቅዳችን ሰፊ ነው። ወደዛም የሄዱ ክሊኒኮችም የመክፈት ነገር እንደዚህ ብዙ ሰው ሀክሞ የመመለስ ካምፔኖች ወይም ደግሞ ለምሳሌ የአይን ሕክምናዎች እንደዚህ እንደዚህ አይነት ነገሮች አርጎ የመመለስ እቅዶች አሉን ወደፊት ድርጅት ውስጥ በብዛት ያው የጤና ባለሙያዎች አላችሁበት እና ቅድም የሚጠቀሻቸው የተለያዩ ሰዎች አሉ። ግን እነሱን ያልሆኑ ምናልባትም ገንዘብ የሌላቸው ሊሆኑ ይችላሉ። እንዴት አድርገው ሌሎች ወጣቶች ይህንን ፕሮግራም ሚከታተሉ ሊሆኑ ይችላሉ። እንዴት አድርገው እናንተን ሊደግፉ ይችላሉ? ምን አይነት ስራዎች አሉ፣ ከበስተጀርባው ማንኛውም ሰው ሊያግዘው የሚችለው ማለት ነው። እኛ የምንለው እሱን ነው። አሁን እኛ እየሰራን ያለነው እዛ ውስጥ ያለን ሰዎች ገንዘብ ስላለን ሳይሆን፣ ህብረተሰቡ መርዳት ስለምንፈልግ ካለን ፓሽን ወይም ደግሞ ከውስጥ ካለ ስሜት ነው ስለዚህ የሚያስፈልገው ምንድን ነው? ለመስራት ተነሳሽነት፣ ፈቃደኝነት፣ ጊዜ መስጠት መቻል፣ ያለንን እውቀት ለማካፈል ፈቃደኛ መሆን ነው። የተለያዩ በዚህ አመት ደግሞ በኢትዮጵያ ሁለት ሺህ አስራ አራት የያዝ ናቸው እቅዶች አሉ ትምህርት ላይ መስራት እንፈልጋለን። ለምሳሌ አእምሮ ጤና ላይ መስራት እንፈልጋለን። የስነ ተዋልዶ የፋሚሊ ፕላኒንግ ላይ መስራት እናስባለን። ከኢንጂነሮች ጋር ደግሞ በመሆን ለሌሎች በጎ አድራጎት ድርጅቶች ቦታ እያላቸው ግን ክሊኒክ የሌላቸው ትንንሽ ክሊኒኮችን ተንቀሳቃሽ ክሊኒኮችን መስራት እናስባለን። ብዙ ኤሪያዎች ስላሉ ኢንተረስት የሆኑ ሰዎች ዌብሳይታችን ላይ ገብተው ሬጅስተር ቢያደርጉ እንደ እውቀታቸው እንዳላቸው የስራ ዘርፍ የሚሆናቸውን ቮለንቴር የሚያደርጉበትን በጎ ፈቃደኝነት የሚሰሩበትን ነገር እኛ ጋም ባይሆን ለሌሎች ደግሞ እናገናኛቸዋለን ማለት ነው። በጎ ፈቃደኝነትን የማጎልበት አላማ ያላቸው ወጣት ሐኪሞችን እንግዳው ያደረገው የዛሬው የወጣቶች አለም ዝግጅት የእስካሁኑ ነበር። ልደት አበብነኝ፣ መልካም ሳምንት።